Foreign Service Institute, Amharic Basic Course, Unit 16, Basic Sentences for Learning. Fadja, mafjat, ifajal, tagasa, matagas, <laughs> itagasal. ለማዘጋጀት ትንሽ ጊዜ ስለሚፈጅ ሩብ ሰዓት ያህል ታገሱኝ። ግድ ግድ የለም። ግድ የለም። ቸኮለ፣ መቸኮል፣ ይቸኩላል ግድ የለም። አንቸኩልም። ተከዘ መተከዝ ይተክዛል። መተከዣ መጠጥ እስከዚያ ድረስ ለመተከዣ ምን አይነት መጠጥ ላቅርብ? አሳብ ሐሳብ በጣም ጥሩ ሐሳብ ነው። ምን አይነት መጠጥ አላችሁ? የውጭ አገር ወይስ የአገር ውስጥ መጠጥ ይፈልጋሉ? ምን አይነት የአገር ውስጥ መጠጥ አለ? ወይን፣ ቪኖ ቢራ፣ አረቄ፣ ጠጅ፣ ጠላ። ቪኖ፣ ቢራ፣ አረቄ፣ ጠጅና ጠላ አለን። ጠርሙስ። ለእኔ አንድ ጠርሙስ ቢራ፣ ለእሷ ደግሞ አንድ ጠርሙስ ጠጅ አምጣልን። ውሃ እንጂ ውሃ እንጂ ጠጅ እንድታመጣልኝ አልፈልግም። እሺ። ስንት ትከፍልሃለሁ? አምስት ብር ከሃምሳ ሳንቲም ነው። መነዘረ መመንዘር፣ ይመነዝራል፣ ምንዛሪ። የሀምሳ ብር ምንዛሬ አለህ? አዎ አለኝ። ፎርፍሎንስን ለማዘጋጀት ትንሽ ጊዜ ስለሚፈጅ ሩብ ሰዓት ያህል ታገሱኝ። ግድ የለም፣ አንቸኩልም። እስከዚያ ድረስ ለመተከዣ ምን አይነት መጠጥ ላቅርብ? በጣም ጥሩ ሀሳብ ነው። ምን አይነት መጠጥ አላችሁ? የውጭ አገር ወይስ የአገር ውስጥ መጠጥ ይፈልጋሉ? ምን አይነት የአገር ውስጥ መጠጥ አለ? ቪኖ፣ ቢራ፣ አረቄ፣ ጠጅና ጠላ አለን። ለእኔ አንድ ጠርሙስ ቢራ፣ ለእሷ ደግሞ አንድ ጠርሙስ ጠጅ አምጣልን። ውሃ እንጂ ጠጅ እንድታመጣልኝ አልፈልግም። እሺ፣ ስንት እከፍልሃለሁ? አምስት ብር ከሀምሳ ሳንቲም ነው። የሀምሳ ብር ምንዛሬ አለህ? አዎ አለኝ። ፎር ኮምፕሪሄንሽን ለማዘጋጀት ትንሽ ጊዜ ስለሚፈጅ ሩብ ሰዓት ያህል ታገሱኝ። ግድ የለም አንቸኩልም። እስከዚያ ድረስ ለመተከዣ ምን አይነት መጠጥ ላቅርብ? በጣም ጥሩ ሐሳብ ነው። ምን አይነት መጠጥ አላችሁ? የውጭ አገር ወይስ የአገር ውስጥ መጠጥ ይፈልጋሉ? ምን አይነት የአገር ውስጥ መጠጥ አላችሁ? ቪኖ፣ ቢራ፣ አረቂ፣ ጠጅና ጠላ አለን። ለእኔ አንድ ጠርሙስ ቢራ፣ ለእሷ ደግሞ አንድ ጠርሙስ ጠጅ አምጣለን። ውሃ እንጂ ጠጅ እንድታመጣልኝ አልፈልግም። እሺ። ስንት ከፍለሃለሁ? አምስት ብር ከሀምሳ ሳንቲም ነው። የሀምሳ ብር ምንዛር አለህ? አዎ አለኝ። አሳላፊው ምን አይነት ምግብ እንዲሰጥህ ትፈልጋለህ? አሳ ወጥና ቢራ እንዲሰጠኝ እፈልጋለሁ። ጋዜጣ እንድገዛላችሁ ትፈልጋላችሁ? ከአስራ አምስት ደቂቃዎች በፊት ገዛን። ገንዘብ እንድትሰጪው አልነገረሽም? የለም አልነገረኝም። ስንት ሰዎች እንዲመጡ ነገርኋቸው? ሀምሳ ሰዎች እንዲመጡ ነገርኋቸው። ጥቂት ጊዜ እንድትታገሱት ነገራችሁ? አዎን ነገረን። የዶሮ አልጫ እንድንሰራላችሁ ትፈልጋላችሁ? አዎን እንፈልጋለን። ፓስታ ሹታ እንዲበላ ጠየቅሽው? የለም፣ አልጠየቁትም። ምን አይነት ምግብ እንድትበሉ ትፈልጋላችሁ? ጥብስ ስጋ እንድንበላ እንፈልጋለን። የቱን ምግብ እንዲያቀርብልህ ትፈልጋለህ? የደሮ ወጡን እንዲያቀርብልኝ ይፈልጋለሁ ለመቤቴ ምን እንዳመጣላቸው ይፈልጋሉ ቢራ እንድታመጣላቸው ይፈልጋሉ። ከበደ እና ለማ እንዲመጡ አትፈልጉም? የለም አንፈልግም። ወደ አሜሪካ ሲሄዱ እንዲወስዱ ነገርካቸው? አዎ ነገርኋቸው። ከኢትዮጵያውያን ጋር ሲሆን አማርኛ እንዲናገር ማን ነገረው? አባት እና እናቱ ነገሩት። ብዙ ገንዘብ እንድናገኘት እንስራ። ውጭ ጉዳይ ሚኒስቴር ውስጥ እንስራ። ምን አይነት ምሳሌ እንዲነግረው ይፈልጋሉ? እኔ ምሳሌ አልፈልግም። ቤቶ መጥተው እንዲሰሩ ነገሯቸው። አሁን ነገርኋቸው። ጋዜጣው እንድትተረጉሞ ማን ነገረህ? አስተማሪዬ ነገሩኝ። ደብዳቤውን በመኪና እንዲጽፈው ነገራችሁት። አሁን ነገር ነው። ወደ ስራው እንዲሮጥ ማን ነገረው? ወንድሙ የነገረው ይመስለኛል። ለማና ጥሩነሽ አባትህን እንዲጠይቋቸው ትፈልጋለህ? አሁን በጣም እፈልጋለሁ። የቤቱ ብዙ ገንዘብ እንድንከፍል ይወዳል። አዎን ይወዳል። በምን እንዲመጣ ትፈልጊያለሽ? በመኪና እንዲመጣ እፈልጋለሁ። እናትሽ እዚህ እንዲመጡ ነገርሻቸው? አዎን ነገርኳት። በአምስት ሰዓት ከስራ እንዲወጡ ነገርሃቸው? አሁን ነገርኋቸው። ከበደና ለማ ከኛ ጋር ቡና እንዲጠጡ ነገርኋቸው? አሁን ነገርኋቸው። ሰዓት እንዲሰጥሽ ትፈልጊያለሽ? አሁን እፈልጋለሁ። ነገ ማን እንዲመጣ ትፈልጋለህ? አሳላፊው እንዲመጣ እፈልጋለሁ። ወደ ውጭ አገር ለመሄድ አባትና እናትህ እንዲፈቅዱልህ ትፈልጋለህ? አዎ እፈልጋለሁ። ምሳህን እንዲያዘጋጅልህ ትፈልጋለህ? አዎ እንዲያዘጋጅልኝ እፈልጋለሁ። ጋዜጣ እንድታነብ ትፈልጋለህ? የለም አልፈልግም። ነረቲቭ ድርሰት የቡናው ጣዕም ጥሩ ነው። ከከበደ ቤት የለማ ቤት ጥሩ ነው። ከበደ ከአስተማሪው ጋር ይስማማል። ተስማማ። መስማማት። ይስማማል። ይህ ቪኖ በጣም ጠንካራ ነው። ከበደ በጣም ትሁት ሰው ነው። ባለቤቴ ነጭ ልብሷን ትለብሳለች። መልበስ የከበደ መኪና በገበያው ፊት ለፊት ቆሞ ነበር። ቆመ፣ መቆም፣ ይቆማል። ቦታው ቤት ነው። ተማሪው አባትና እናቱን ወደ ተማሪ ቤት መራቸው። መምራት። እግዮን ሆቴል ውስጥ ጥሩ ሙዚቃ ሰማን። መስማት። በደስታ ተጓዝን። ለሰውየው ጉርሻ ሰጠ። ነው መኪና ርካሽ አይደለም፣ ውድ ነው። የቱ? ትናንትና እኔና ባለቤቴ ወደ ሆቴል ሄደን ነበር። ሆቴሉ በጣም ጥሩ ነበር። ብዙ አይነት ምግብ በሆቴሉ ውስጥ አገኘን። ከፓስታ ሹታው የሮወጥ በጣም ጥሩ ነው። መጠጥ በየአይነቱ ይገኛል። ጠጅ የሚባለው መጠጥ ከጥብስ ስጋ ጋር ይስማማል። ነገር ግን ጥቂት ጠንካራ ነው። ባለቤቴ ቢራውን በጣም ስለወደደችው ሁለት ጠርሙስ ያህል ጠጣች። በሆቴሉ ውስጥ የነበረው አሳላፊ ትሑት ነበር። የሆቴሉ ባለቤት ጥቁር ልብስ ለብሶ በሆቴሉ መግቢያ ላይ ቆሞ ነበር። ሆቴሉን ስንገባ ወደምንቀመጥበት ቦታ መራንና ለመተከዣ የሚሆን ነገር አቀረበልን። ከዚያም በኋላ አሳላፊውን መጠጥ እንዲያቀርብልን አዘዘው። ምግቡን ስንበላ የኢትዮጵያና የአውሮፓ ሙዚቃ ስለሰማን የደስታ ምሽት ሆኖልን ነበር። ምግባችንን ጨርሰን ሰላሳ ደቂቃ ከቆየን በኋላ ላሳላፊው የምግቡን ዋጋና ጉርሻ ከፍለን ወደ ቤታችን ተመለስን። ምግቡ በጣም እርካሽ ነው። የአገር ውስጥ መጠጥም እርካሽ ነው፣ ግን የውጭ አገር መጠጥ ውድ ነው። ጥያቄዎች። ትናንትና አቶ ከበደ ከባለቤታቸው ጋር የት ሄደው ነበር? በሆቴሉ ውስጥ ምን አይነት ምግቦችና መጠጦች አገኙ? ጠጅ የሚባለው መጠጥ ከምን ጋር ይስማማል? የአቶ ከበደ ባለቤት ስንት ጠርሙስ ቢራ ጠጣች? የሆቴሉ ባለቤት የት ቆሞ ነበር? የሆቴሉ ባለቤት ምን አይነት ልብስ ለብሶ ነበር? አሳላፊ ትሁት ነበር? አቶ ከበደና ባለቤታቸው ምን አይነት ምሽት ነበራቸው? ሆቴሉ ውስጥ ምን አይነት ሙዚቃ ሰሙ? ከመነሳታቸው በፊት ለአሳላፊው ምን ሰጡት? ኢትዮጵያ ውስጥ የታወቀው መጠጥ ምን ይባላል? እርሶ ወደ ሆቴል እየሄዱ ይበላሉ? እርሶ መጠጥ ይጠጣሉ? the